በአውሮፓ ኅብረት ሕልውና ላይ ጎጂ ለውጥ ሊያመጣ ይችል ነበር የሚል ሥጋት በብዙዎች ዘንድ አሳድሮ የነበረው የፈረንሳይ ፕሬዚደንታዊ ምርጫ ተጠናቀቀ። በውጤቱ ቀኝ አክራሪዋ ብሔረተኛ እጩ ተወዳዳሪ ማሪን ሎፔን ተሸነፉ። ሎፔን ፈረንሳይን ከአውሮፓ ኅብረት አባልነቷ የማስወጣት ፍላጎት ያላቸው ሲሆኑ በስደተኞችና በፍልሰተኞች ላይም ጥሩ አመለካከት የላቸውም። በምርጫው ያሸነፉት ኢማኑኤል ማክሮን ከናፖሊዮን ቦናፓርት ወዲህ ለፈረንሳይ በዕድሜያቸው እጅግ ወጣት የሆነ ፕሬዚዳንት ሲገጥማት የመጀመሪያው ናቸው። ፈረንሳይን አንድ ለማድረግ በአውሮፓ ኅብረት አባልነታቸው ለመቀጠልና በዩሮ መገበያየታቸውንም ለመቀጠል ቃል ገብተዋል። የቀኝ አክራሪ ብሔረተኛ ፓርቲዎች ፈረንሳይን ጨምሮ በተለያዩ የዓለም ሀገሮች በተካሄዱ ምርጫዎች ሽንፈት እየገጠማቸው ነው። ሰሞኑን ሁኔታው ባጠቃላይ ለዓለም በተለይ ደግሞ ለአፍሪካ ምን አንድምታ ይኖረው ይሆን? የምሽቱ ዲሞክራሲ በተግባር ባጭሩ ይመለከተዋል። አዘጋጅና አቅራቢው ሰሎሞን ክፍሌ ነው። በያዝነው የአውሮፓውያኑ ዓመት 2017 በዓለም ከ30 በላይ ሀገሮች ምርጫዎችን ያካሂዳሉ። ባሳለፍነው ሳምንት እሁድ እንደ አሜሪካው ፕሬዝደንታዊ ምርጫ ከፍተኛ ትኩረት አግኝቶ የተጠናቀቀው የፈረንሳዩ ምርጫ አንደኛው ነው። እዚህ ላይ ግን የፈረንሳዩን ፕሬዝደንታዊ ምርጫ ከተደረጉት ሁሉ ልዩ የሚያደርገው ነገር አለ። በመግቢያው እንደተጠቀሰው የዘንድሮውን የፈረንሳይ ፕሬዝደንታዊ ምርጫ ለየት አድርጎ የዓለምን ትኩረት እንዲስብ ያደረገው የቀኝ አክራሪ ፓርቲ ብሔርተኛዋ ማሪን ለፔን ከተመረጡ ፈረንሳይን ከአውሮፓ ህብረት አባልነቷ ያስወጡና በህብረቱ ላይ የመፈራረስ አደጋ ሊጋርጡ ይችላሉ መባሉ ነው። በዚህ ላይ ለስደተኞች ጥሩ አመለካከት የሌላቸው መሆናቸው ሌላው አደጋ ነበር። ሆኖም የ39 ዓመቱ ወጣትና ለዘብተኛው መሃል ዘመም ኢማኑኤል ማክሮን አሸነፉና ስጋቶች ሊወገዱ ይቻሉ። የቀድሞው የኢኮኖሚ ሚኒስትር ማክሮን ግራም ሆነ ቀኝ ዘመም ያልሆነውን አማርሼ ፓርቲ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም አቋቁመው ለፕሬዚደንትነት ለመወዳደር ወሰኑ። ማክሮን ከለፔን በተጻራሪ ፈረንሳይ ከአውሮፓ ኅብረት ጋር ያላትን ግንኙነት ለማጠናከር ፍላጎት አላቸው። ከዚህ ቀደም በምርጫ ተወዳድረው ባያውቁም በአጭር ጊዜ ውስጥ ፖለቲካዊ ብቃትንም አስመዝግበዋል። በምርጫው ስለ ተሸነፉት ለፔን እቅዶች ባጭሩ ለመግለጽ ፈረንሳይን ከአውሮፓ ኅብረት ለመነጠልና በዩሮ መገበያየትን ለማስቆም ሕዝበ ውሳኔ ማካሄድ፣ አክራሪ የሚባሉ መስኪዶችን መዝጋት፣ ሕገ ወጥ የሚባሉ ስደተኞችን ሙሉ በሙሉ ከሀገሪቱ ማስወጣት፣ ወደ ሀገሪቱ በሚገቡ ሸቀጦች ላይ የሰላሳ አምስት በመቶ ታክስ መጣል የሚሉት ጥቂቶቹ ናቸው። በተለይ ግን እንግሊዝ ከአውሮፓ ህብረት ለመውጣት ሕዝበ ውሳኔ ካደረገች በኋላ የለፔን አቋም ሌላ መዘዝ ሊያስከትል ይችላል ተብሎ ተፈርቶ ነበር። ምክንያቱም የእርሳቸው መመረጥ ፈረንሳይ ከህብረቱ እንድትወጣ ጫና መፍጠር ብቻ ሳይሆን ህብረቱ ላንዴና ለመጨረሻ ጊዜ እንዲበታተል ሊያደርግም ይችላልና ነው። ይህ ደግሞ መገበያያ ገንዘባቸውን በዩሮ ላደረጉት ነፃ የንግድ ቀጣና ለመሠረቱት ተዘዋውሮ የመስራት መብትን ላጎናጸፉት አባል ሀገሮች ሌላ ከባድ ፈተና ነበር የሚሆነው። ሳይደግስ አይጣላም እንዲሉ መሃል ዘመሙ ኢማኑኤል ማክሮ የፈረንሳይን ፕሬዝደንታዊ ምርጫ በከፍተኛ የድምፅ ብልጫ አሸንፈው ድል ተቀዳጁ። 65 ነጥብ አንድ ከመቶ በማግኘት ተቀናቃኛቸው ብሔርተኛዋ ቀኝ አክራሪ ማሪን ሌፔን ዝቅተኛውን 34 ነጥብ 9 ከመቶ ብቻ ድምፅ ነው ያገኙት። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሁለት ሳምንታት በፊት ሲናገሩ የሽብር ጥቃቶች በፈረንሳዩ ምርጫ ለፔን እንዲያሸንፉ ይረዳሉ ሲሉ ተንብየው ነበር። ፈረንሳዮች ግን ዛሬ ያን ፍርሃት አስወግደው በከፍተኛ ድምፅ ውድቅ አድርገዋል። ለመሆኑ በፈረንሣዩ ምርጫ የወግ አጥባቂው ቀኝ ዘመን ፓርቲ እንዴት ሊሸነፍ ቻለ? በእንግሊዝ ከአውሮፓ ህብረት ለመውጣት ከተካሄደው ሬፈረንደምና በአሜሪካ ከዶናልድ ትራምፕ ድል በኋላ ለማለት ነው። ብዙዎች በፈረንሳይም ይደገማል የሚል እምነት ነበራቸው። ሆኖም ቀኝ አክራሪው ባፍጢሙ ተደፋ። ምንድን ነው ምክንያቱ ለዚህ? በፈረንሳይ የቀኝም የግራም ዝመም ያልሆነ በመሐል ላይ የሚገኝ ፓርቲ ማሸነፍ የፖለቲካ ሳይንስ ምሁርና የሕግ ጠበቃ ትንታኔ እንዲሰጡበት ጋብዣለሁ። ፕሮፌሰር ዓለማየሁ ገብረ ማርያም ናቸው እንግዳይ በካሊፎርኒያ ስቴት ዩኒቨርሲቲ ሳን ቤርናርዲኖ የፖለቲካ ሳይንስ መምህር ናቸው አመሰግናለሁ ፕሮፌሰር አለማየሁ ለዘወትር ትብብሮ እኔም አመሰግናለሁ የአሜሪካን ድምፅ ረጋበዛችን ፈረንሳይ እንደሚያውቁት ሁሉ ከቅርብ ዓመታት ወዲህ በበርካታ የሙስሊም አሸባሪዎች ጥቃት ተመትታለች ጥቃቶቹን ተከትሎም ጸረ ፍልሰተኞች ስሜት ተፈጥሯል የሥራ አጥ ዜጎች ቁጥርም አድጓል እነዚህ ሁሉ ችግሮች ደግሞ ለቀኝ ዘመም እጩዎች መመረጥ አመቺ ሁኔታዎችን ይፈጥራሉ ታዲያ ለምን በፈረንሳይ ሽንፈት ገጠማቸው ይላሉ። እንግዲህ ይሄ ከብዙ ነገር የተገናኘ ነው። አንደኛ መሪን ለፔን የተባለችው የናሽናል ፍራንት ተመራጭ የጀመረችው የምርጫ ዘመቻ በጥላቻ በዘረኝነት፣ ዘውጋዊነት፣ ሀይማኖታዊነት ወይንም ሃይማኖትን በመለየት የተመሰረተ ፖለቲካ ነበረ። ስለዚህ ይሄ ቀኝ አክራሪ የሚባሉት አሜሪካም እንደምናውቀው በትራምፕ ላይ የተገነዘብነው ነገር ነው። በሌላም ቦታ እንደዚህ አይነት እንቅስቃሴዎች እየዘረጉ ነው ያለው። ስለዚህ የምርጫው ዳኝነት ብዬ የምገምተው ምንድን ነው የዚህን አይነት የጥላቻ የዘረኝነት ዘውጋዊነት የመሳሰሉትን ነገሮች የፈረንሳይም ሕዝብ አክትፍ ብሎ እንደታውቅ እና በሌላውን ቦታ ደግሞ ለምሳሌ በአውስትሪያም እንደዚሁ እጥለዋል። በሆላንድም አሁን ደግሞ በጀርመኒም እንደዚህ አይነት ድል እንደሚገጥማቸው እምነት አለኝ። ስለዚህ ዋናው ትምህርት ከዚህ ላይ መቅሰም የምንችለው ምንድን ነው የጥላቻና የዘረኝነት የሃይማኖትን መለያየትና ና ዘውጋዊነት ፖለቲካ እየደከመና እየወደቀ እንደሚሄድ ነው። የሚጠረጠረውን የሩሲያ በየምርጫው ጣልቃ ገብነት ስንዴት ነው ፕሮፌሰር አለማየሁ የሚያዩት ፕሬዚደንት ቭላድሚር ፑቲን ለምንድን ነው በየ ሀገሩ ብሔርተኛ ቀኝ አክራሪዎች እንዲመረጡ ለማድረግ የሚሞክሩበት ምክንያት? እንግዲህ ይሄም በአሜሪካ ውስጥም አሁን እየተመረመረ ያለ ነገር ነው። አንደኛው ምናልባት ፑቲን ዲሞክራሲያዊ የሆኑትን የዌስት የሆኑትን ሀገሮች ስልጣናቸውንም ሆነ ህብረተሰቡን መዋቅር ለማናጋት ፍላጎት አላቸው። ምክንያቱም እራሳቸው ሀገራቸው በሙስና የታጠረችና በኢኮኖሚ በጣም የተራከመች ስለሆነ የሩሲያን የበላይነት ወይም ዓለም ውስጥ በላይነቷን ለማሳየት እና ለማጠናከር የሚደረግ ነገር ነው። ይሄኛውም ሳይበር ዎርፌር የሚባለው በድረገጾች ላይ በኢሜይል የመሳሰሉት ነገሮች ላይ ዘመቻ በማካሄድ ተወዳዳሪዎችን ስራቸውን በመግለጽ እና ከህዝብ ጋር ጥላቻ እንዲኖራቸው ለማድረግ ነው። ስለዚህ አዲስ የሆነ የጦር ስልት ነው የፑቲን አጀማመር። እንደ ድሮ በኑክሊየር ቦምብ በምናምን ሳይሆን አሁን በሳይበር ዎርፌር እየተጠቀሙ በተለይ በዌስት ያሉትን ለማዳከምና በራሳቸው ደግሞ ቁጥጥር ለማድረግ ነው። አሁንም በአሜሪካ ኮንግረስ ውስጥ ይሄ ነገር እየተጣራ ነው ያለው ምን ያህል ሰርገው ገብተው ይህንን ለማድረግ እንደሚሞክሩ ምናልባት በቅርብ ጊዜ የተጋለጠ ይሆናል። የእነዚህ የቀኝ አክራሪ ፓርቲ ብሔርተኞች በምርጫው መሸነፍስ ለዓለም በተለይም ለአፍሪካ ምን ይጠቅማል? እኔ እንደሚታየኝ የቀኝ አክራሪዎች ዋናው መሰረታዊ ሀሳባቸው ምንድን ነው? ህዝብን ከህዝብ ማጣላት፣ ጥላቻ እንዲሰፍን ማድረግ ዘረኝነትን ማስፋፋት፣ ዘውጋዊነትን ማነሳሳት እና ህዝብ ከህዝብ ጋር እንዲባላ እና ራሳቸውን በስልጣን ላይ አድርገው ለመቀመጥና ለመግዛት ነው የፈለጉት። አሁን ለምሳሌ ለፔን የምታወራው ነገር ምንድን ነበረ? አንደኛ በእስላም ሃይማኖት ያሉትን ሰዎች ወይም ፈረንሳዮች ከሀገር ውስጥም ቢሆን ያሉትንም ደግሞ ዲኢስላማይዜሽን ይባላል ፈረንሳይ ወደ እስላምነት ስለ እስላም የስላም ሀይማኖት የሚከተሉትን ለማጥፋት የተዘጋጀች ሰው ነበረች። በሌላም ነገር ደግሞ የውጭ ሰው የሚመጣውን ስደተኛ ለመቀነስ የመሳሰሉትን እንደዚህ ነገሮች ነው የምታደርገው። ስለዚህ አዎ ደግሞ ሌላው በጣም አስቸጋሪ የሆነ እዛ ለምሳሌ መልቲ ካልቸራሊዝም ይባላለም ተቻችሎ ህዝቡ በቋንቋውም ሆነ በባህሉ በማናቸውም ነገር ተቻችሎ እንዲኖርና የበለጠን መስማማት ነገር እንዲኖር አትፈልግም። የምትፈልገው ህዝቡን በእነዚህ ነገሮች ከፋፍሎ እያባሉና እያጣሉ ስልጣናቸውን ወደፊት ለመግፋት ነው። ይሄኛውንም በራሳቸው ወይንም ናሽናል ፍሮንት የተባለው እኛ ነጭ የሆነ ፈረንሳዮች ከሁሉም እንበልጣለን እና የመግዛትም የማስተዳደርም ለእኛ ብቻ ነው የሚገባን የሚል አስተያየት የሚያራምዱ ናቸው። ስለዚህ ትምህርቱ ይሄ ነው። የዚህ አይነት አስተሳሰብ የወደቀና ተቀባይነት በዓለም ላይ እንደሌለው ወደፊትም ደግሞ በሌላውም አሁን በሚቀጥለውም በጀርመኒ የሚታያል ብዬ እገምታለሁ። የማይደገፍ አይነት አስተሳሰብ እንደሆነ ውድቅ የሆነ ሀሳብ መሆኑን የእነሱ መሸነፍ እዚህ ላይ ይገልጻል ብዬ ነው የምገምተው። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።